dubbataa fi dilbata ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ራሱ እውነት ምንድን ነው የሚለው ጥያቄ ትንሽ ከበድ ያለ ጥያቄ ነው። አሁን ለምናደርገው ውይይት ሲባል ግን ምን ማለት እንችላለን? ፍልስፍና፣ ሳይንስ፣ ኪነ ጥበብ፣ ዜና፣ የጋዜጠኝነት ውጤቶች እነዚህ እነዚህ እውነትን በራሳቸው አውድ ውስጥ ነው ማየት ያለባቸው። ኢትዮጵያ ውስጥ አሁን ባለንበት ሁኔታ በጣም ብዙ የተለያየ አመለካት የተለያየ አገራዊ ራዕይ ያላቸው ስብስቦች ስላሉ እና ደግሞ ምን አይነት ሀገር እንዲኖረን እንፈልጋለን ለሚለው ጥያቄ ያ እውነት የተለያየ ስለሆነ ለነኚህ ለተለያዩ ክፍሎች ሚዲያው ላይ ይሄ ተጽዕኖ ማሳደሩ ምንም የሚያጠያይቅ ነገር አደለ። ኤመርጀንሲ ያልኩት ችግሩ አንደኛ አሳሳቢ ነው፣ ሁለተኛ ትኩረትን ስላልሰጠው ነው። የወጡት ህጎች ሲተገበሩ አታይም። ሲቪል ሶሳይቲዎች ወይም የትምህርት ተቋማት እዚህ ጋር ትኩረት ሰጠው ማህበረሰቡን ለማንቃት ካምፔኖች ሲያካሂዱ አታይም። ሚዲያዎች ራሱ በራሳቸው በውስጥ ራሱ የፋክት ቼኪንግ ዴስኮችን የማቋቋም ፍላጎትን ወይም ሲያቋቁሙ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት መምህሩ ዶክተር ተሻገር ሽፈራው፣ የዩናይት ስቴትሱ የኬንት ዩኒቨርሲቲ የኮሚኒኬሽን ትምህርት ቤት ተባባሪ ፕሮፌሰር ዶክተር ቴዎድሮስ ወርቅአለማሁ ወርቅነህና የዓለም አቀፉ የሚዲያ ማበልጸጊያ ድርጅት ኢንተርኒውስ ኢትዮጵያ ቼክ የተባለው የመረጃ ማጣሪያ ፕሮግራም አማካሪ ባለሙያው አዲሱ ፍሬው ናቸው። ብይተራ ያደመጣችኋቸው ትኩረት የሐሰት መረጃዎች ስርጭት የደቀነው አደጋ አደጋና እያስከተለ ያለው ጉዳት ብሎም ሊደረጉ የሚችሉ ነገሮችን ጨምሮ በምሽቱ የጋዜጠኞች የጠረጴዛ ዙሪያ ውይይት ፕሮግራማችን አብረውን ያመሻሉ። ኢትዮጵያ የዓለም አቀፍ ጉባኤዎች አውደ ርዕዮችና ሁነቶች ቢሮ በይፋ መሰረተች። ሰላም ጤና ስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ከዛሬ ቅዳሜ ጥር 29 2013 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራሙ አቀናባሪ ንጉሱ ታምሬ ነው። አሁን ወደ ቅዳሜው የሰዓቱ የዓለም ዜና። መልካም ምሽት ዜና አመሻችሁ፣ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ሰማኒያ የሚሆኑ የተባበሩት መንግስታትና መንግስታዊ ያልሆኑ ድርጅት ሰራተኞች ወደ ትግራይ ክልል ለመጓዝ የሚያስችላቸውን ፈቃድ ለማግኘት አዲስ አበባ ላይ ከአንድ ወር በላይ በመጠባበቅ ላይ እንደሚገኙ የተባበሩት መንግስታት ድርጅት አስታወቀ። በክልሉ ያለው የሰብአዊ ሁኔታ እየተባባሰ መምጣቱንም በዚያ የሚገኙ ባልደረቦቻቸውን ቃል ጠቅሰው የድርጅቱ ቃል አቀባይ ስቴፋኒ ዱጃሪክ የሀገሪቱን ሁኔታ በተመለከተ ትላንት ለጋዜጠኞች በሰጡት መግለጫ አስታወቁ። ቃል አቀባዩ በዚሁ ማብራሪያቸው ላይ እንደጠቀሱት በደህንነት ስጋትና በቢሮክራሲ ችግር ምክንያት ትግራይ ክልል ውስጥ እርዳታ ለሚፈልጉ ሰዎች በበቂ ሁኔታ ተደራሽ መሆን እንዳልተቻለ ገልጸው ወደ ቦታው ገብቶ እርዳታውን ለመለገስ የተሰጠው ፈቃድ ውስን መሆኑን ተናግረዋል። በአሁኑ ሰዓት እየተሰጡ ያሉ ድጋፎች አጠቃላይ ከሚያስፈልገው ጋር ሲነጻጸር በቂ አለመሆኑን የተናገሩት ቃል አቀባዩ ምንም እንኳን ድጋፋችንን ለማሳደግ ብንችልም አሁንም ከመቀሌ ወደ ሽሬ በሚወስደው መንገድ ላይ በሚገኙ ሁለት የስደተኛ ካምፖች ውስጥ ያሉ ሰዎችን ለመርዳት ውስንነት አለብን ብለዋል። ይህም ሆኖ በአሁኑ ሰዓት በትግራይ ክልል ደቡባዊ ክፍል በሚገኘው ማይ አይኒና አዲ ሀሩሽ በተሰኙ ሁለት የስደተኛ መጠለያ ውስጥ ለሚገኙ ሁለት መቶ ሀምሳ ሺህ ሰዎች ለሁለት ወራት የሚሆናቸውን ምግብ ማከፋፈል መቻሉን ተናግረዋል። በመቶ ሺዎች የሚቆጠሩ የሕክምና እቃዎችም ተገዝተ ተገኝተው መላካቸውን ቃል አቀባዩ ገልጸዋል። የሰብአዊ እርዳታውን ለማድረስ ለእርዳታ ሰራተኞቹ የኢትዮጵያ መንግስት ያልተገደበ ፈቃድ እንዲሰጥ ጥያቄ ማቅረባቸውን እንደሚቀጥሉም አስታውቀዋል። የበለጸጉ አገራት በሚሊዮን የሚቆጠሩ ጸረ ኮቪድ ክትባቶችን ሲከፋፈሉ አነስተኛ የምጣኔ ሀብት ያላቸው ሀገራት ግን እነርሱን እየተመለከቱ ገና ለገና የዓለም የጤና ድርጅትና ሌሎች ተቋማት ያከፋፍላሉ በሚል ከመጠባበቅ ይልቅ በራሳቸው አዳዲስ ስምምነቶችን ማድረግ እንዳለባቸው እየወሰኑ ነው። የሁንድራስ የግል ንግድ ምክር ቤት ፕሬዚዳንት ጆዋን ካርሎስ ለአሶሽትድ ፕሬስ ሲናገሩ ለዜጎቻችን የጸረ ኮቪድ 19 ክትባት እንዲሰጥ ቢሮክራሲውንና የተሳሳቱ ውሳኔዎችን ልንጠብቅ አንችልም ብለዋል። ንግድ ምክር ቤቱ ክትባቱን ከአሜሪካ ኩባንያዎች ገዝቶ ለሆንዱራውያን ለማከፋፈል በተደረገው ስምምነት ውስጥ የባንክ ማስያዣ በማቅረብ ሂደት ውስጥ ተሳትፏል። ሰርቢያ ምንም እንኳን ከደብሊዩኤችኦ ኮቫክስ ክትባት ለመግዛት አራት ሚሊዮን ዩሮ ከፍላ በመጠባበቅ ላይ ብትሆንም አሁን ግን በራሷ ክትባቱን ለመግዛት ገበያ በማፈላለግ ላይ ትገኛለች። የሰርቢያ ፕሬዚዳንት አሌክሳንደር ቩቺ የበለጸጉት ሀገራት በራሳቸው እየገዟቸው የሚገኙትን የክትባት መጠን እየተመለከትን፣ ድመትና ውሻ ጭምር ክትባት አግኝተው እስኪጨርሱ ድረስ ዝም ብለን ኮቫክስን ብቻ አንጠባበቅም ብለዋል። የዓለም የጤና ድርጅት ደብልዩ ኤች ኦ የጸረ ኮቪድ-19 ክትባት አምራች ኩባንያዎችና የመድኃኒት አከፋፋይ ኩባንያዎች የማምረት እና የማከፋፈል አቅማቸውን እንዲያሳድጉ ጥሪ አቅርቧል። የድርጅቱ መሪ ዶክተር ቴድሮስ አድሃኖም አርብ ዕለት በሰጡት መግለጫ የምርት መጠን በከፍተኛ ሁኔታ እንዲጨምር ያስፈልጋል ሲሉ ተናግረዋል። ሳኖቪ የተሰኘ የፈረንሳይ የመድኃኒት አምራች ኩባንያ የፋይዘር ባዮቴክ ክትባት ለማምረት የሚረ የወረዳውን የማምረቻ መሰረተ ድጋፍ ለመስጠት መወሰኑን ይፋ ማድረጉን በበጎ ያነሱት ዶክተር ቴድሮስ ሌሎችም ድርጅቶች ተመሳሳዩን እንዲያደርጉ ጥሪ አቅርበዋል። ሁሉም አምራች ድርጅቶች ተባብረው በቴክኖሎጂ መሳሪያዎቻቸው በመደጋገፍ ዓለም ክትባቱን እንዲያገኝ መስራት አለባቸው ሲሉም ጥሪ አቅርበዋል። አያይዘውም የበለጸጉ ሀገራት የጤና ባለሙያዎችን እና እድሜያቸው የገፉ ሰዎችን ከትበው ከጨረሱ በኋላ የገቢ መጠናቸው አነስተኛ የሆኑ ሀገራት ተመሳሳ ን እንዲያደርጉ እድል መስጠት አለባቸው ብለዋል። ሰባ አምስት በመቶ የሚሆነውን ጸረ ኮቪድ አስራ ዘጠኝ ክትባት የተከፋፈሉት አስር ሀገራት ብቻ ናቸው። እስካሁን አንድ መቶ ሰላሳ ሀገራት ምንም አይነት ክትባት አልደረሳቸውም ያሉት ዶክተር ቴድሮስ አዳህኖም በስጋት ውስጥ የሚገኙ ሰዎች በአስቸኳይ ክትባት እንዲያገኙ ካልተደረገ ና ብዙ በተጠበቀ ቁጥር የቫይረሱ ስርጭት እየጨመረ ይሄዳል ብለዋል። አድማጮች የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ፕሮግራም ነው። በሚያንማር መፈንቅለ መንግስት አካሂዶ ወታደራዊ ቡድኑ ስልጣን ከተቆጣጠረ ወዲህ ዛሬ ለመጀመሪያ ጊዜ ያንጎን በተሰኘ ትልቋ ከተማ ነዋሪዎች ከፍተኛ የተቃውሞ ሰልፍ አካሂደዋል። ወታደራዊ ኃይሉም የኢንተርኔት አገልግሎቱን አቋርጦታል። ወታደራዊ ኃይሉ የስልክና የኢንተርኔት አገልግሎት ሰጪ ኩባንያዎች የትዊተርና የኢንስታግራም መተግበሪያዎችን እንዲያግዱም ትዕዛዝ የሰጠው አስቀድሞ ነበር። የአይን ማኞች ደግሞ የሞባይል ኢንተርኔት አገልግሎትም ተቋርጦ እንደነበረ ተናግረዋል። ሀምሳ አራት ሚሊዮን ከሆነው የአገሬው ሕዝብ ግማሹ የሚጠቀመው የፌስቡክ አገልግሎትም ተቋርጦ ነበር። የኢንተርኔት አገልግሎቱ ከመቋረጡ አስቀድሞ ሀሽታግ ሚያንማርን አድኑ እና ሀሽታግ ድምጻችንን አክብሩ የሚሉ የማህበራዊ ሚዲያ ዘመቻዎች ሲካሄዱ ነበር። በሺዎች የሚቆጠሩ ህንዳውያን አርሶ አደሮች አዲስ የወጣው ሶስቱ የግብርና ህግ እንዲሻር የሚጠይቀውና አስር ሳምንት የሞላው ተቋማቸው ዛሬም ቀጥሎ ትልልቆቹን የከተማ መውጫ መንገዶች ዘግተዋቸው ውለዋል። አንዳንድ የመንገዶቹን መግቢያና መውጫዎች ለመዝጋትም ትራክተሮችና ትልልቅ ድንጋዮችን ተጠቅመዋል። በዛ ያሉት ደግሞ ባንዲራ እያውለበለቡ ድምጻቸውን አውጥተው መፈክሮችን በማሰማት ለሶስት ሰዓታት ተቃውሞ አድርገዋል። የህንድ መንግስት ወደ 50 ሺህ የሚጠጉ የጸጥታ ኃይሎችን ተቃዋሚዎቹ አርሶ አደሮች ወደ ከተማ እንዳይገቡ እንዲጠብቁ አሰማርቷል። አድማጮች፣ ለምሽቱ ዜና የተመደበው ጊዜ በዚያ ያበቃ። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁ ቆዩ። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። በርከት ያሉ ዝግጅቶችን ይዘናል። ወደ ቀዳሚው ዘገባ ልውሰዳችሁ። ዩናይትድ ስቴትስ የኮቫክስ አባል እንደምትሆን ፕሬዚዳንት ጆ ባይደን ቀደም ብለው አስታውቀዋል። ኮቫክስ የዓለም ጤና ድርጅትና ሌሎች ቡድኖች ዝቅተኛ ገቢ ያላቸው ዓለም ሀገሮች የኮቪድ-19 ክትባት መድኃኒት እንዲያገኙ የሚጥር ዓለም አቀፍ ስብስብ ነው። ይሁን እንጂ ዩናይትድ ስቴትስ የሀገሪቱ ምክር ቤት ባለፈው ታህሳስ ወር ካጸደቀው የአራት ቢሊዮን ዶላር በላይ ገንዘብ ለመስጠት ቃል አለመግባቷን የአሜሪካ ድምፅዋ የዋይት ሀውስ ዘጋቢ ፓትሲ ዊዳክስ ዋራ በላከችው ዘገባ ጠቁማለች። የወዳለጅ ፍስሃዬ ታቀርበዋለች። የኮቪድ-19 የክትባት መድኃኒት ተደራሽነትን ለማስፋት የሚጥረው ዓለም አቀፍ ስብስብ ኮቫክስ እስከ የያዝነው ዓመት ማለትም የአውሮፓውያኑ 2021 ዓ.ም ማብቂያ ላይ በሚኖረ ጊዜ ውስጥ በዓለም ዙሪያ ላሉት ወደ 92 ለሚጠጉት ዝቅተኛ ገቢ ያላቸው ሀገሮች ሁለት ቢሊዮን የሚሆን የክትባት መድኃኒት አቅርቦት የማዳረስ እቅድ አለው። አንድ ሌንድ ስትራን የዓለም የጤና ድርጅት የክትባት ፕሮግራም ኃላፊ ያብራራሉ። ዓለም አቀፍ ወረርሽኙን በፍጥነት በመክታት ህይወት ለማትረፍ የጤና ጥበቃ ስርዓቶችን ለመጠበቅና የዓለም ኢኮኖሚዎች እንዲያገግሙ ለማድረግ የታቀደ ስትራቴጂ ነው። ይህ የሚደረገውም የእኩልነት የሰብአዊ መብት መርሆችን እና ከዓለም አቀፉ ወረርሽኝ በተገኘው ማስረጃ የሕክምና መድኃኒት ማከፋፈልና ቁጥጥር መርሆች መሰረት ነው። ዩናይትድ ስቴትስ የኮቫክሱን ስብስብ ከሁለት ሳምንታት በፊት የተቀላቀለችው ወደ ዓለም የጤና ድርጅት አባልነት በተመለሰችበት ዕለት ነው። ፕሬዝደንት ጆ ባይደን መልዕክቱን ትላንት ደግመውታል። That way we can build better global preparedness to counter COVID-19, as well as detect and prevent future pandemics, because there will be more. ከዓለም የጤና ድርጅት ጋር ወደ መስራትም ተመልሰናል። ይህን በማድረግ ኮቪድ-19 ለመቋቋምና ለወደፊቱ ሊከሰቱ የሚችሉም ዓለም አቀፍ ወረርሽኞችን ለመከላከል በዓለም አቀፍ ደረጃ የተሻለ ዝግጅት እንዲኖረን ይረዳል። ምክንያቱም ሌላ ወረርሽኝ መከሰቱ አይቀሬ ነውና። የቀድሞ ፕሬዚደንት ዶናልድ ትራምፕ የዓለም የጤና ድርጅት እሳቸው እንዲደረግ የጠየቁትን ለውጥ አላደረገም በሚል አሜሪካ ከጤናው ድርጅት አባልነት እንድትወጣ ማድረጋቸው የሚታወስ ነው። ነገር ግን የባይደን አስተዳደር የሀገሪቱ ምክር ቤት ባለፈው ታህሳስ ወር ከመደበው አራት ቢሊዮን ዶላር ሌላ የሀገሪቱ ቁርጠኝነት ምን ያህል እንደሆነ በዝርዝር አላሳወቀም። የዋይት ሃውስ ቃል አቀባይ ጄን ሳኪ we have reiterated our commitment to COVAX. I don't have any additional funding, though, to announce today. ለኮቫክስ ስላለን ቁርጠኝነት ደግመን ተናግረናል። አሁን የማሳውቀው ተጨማሪ ገንዘብ ግን የለም። ኮቫክስ ኢላማውን ለማሳካት አራት ነጥብ ዘጠኝ ቢሊዮን ዶላር እንደሚያስፈልገው ተናግረዋል። አሁን እጅ ውስጥ ከገባው ሁለት ነጥብ አንድ ቢሊዮን ዶላር ተጨማሪ ማለት ነው። የበለጸጉት ሀገሮች የኮቪድ-አስራ ዘጠኝ የክትባት መድኃኒቱን ለራሳቸው ህዝቦች እያከማቸው በመሆናቸው የክትባቱ መድኃኒት እጥረትም አለ። አርባ ሚሊዮን የሚሆን የፋይዘር ባዮንቴክ ክትባት መድኃኒት ለኮቫክስ ለማቅረብ ቃል ተገብቶ ነበር። ነገር ግን እንደ አውሮፓ አቆጣጠር ለ2021 ዓ ም የመጀመሪያ አራት ወራት የተገኘው 1 ነጥብ 2 ሚሊዮን ብቻ ነው። የቫክሲን አላያንስ የተባለው ዝቅተኛ ገቢ ላላቸው ሀገሮች ክትባቱን ለማዳረስ የሚደረገው ውህደት ኃላፊ ሴት በርክሌ We encourage every manufacturer to make the largest number of doses they can available early. Yandan Dacho, Yakatwat Amrachuch, Batichalefitanet, Yevaza, Yakatwat Medanit, and Diakarbu, and Nabradatalin. You sit the rug, a cool Yakatwatus Richet, and Radal. Kovax, Ka Pfizer, Biontech, Tech Lela, Susmeto, Zeratasidistimilion, Yemihon, Ye AstraZeneca Katwat Medanit. There was vaccines that they were clearly available, that they had some control over, and started to make those allocation projections, primarily so countries could begin to plan. ይህ ወዲያውኑ የተገኘ በእጅ ያለ የክትባት መድኃኒት ነው። አገሮች እቅድ እንዲያወጡ ሲባል የተደረጉ የምደባ ውጥኖች ናቸው፣ ያለቀላቸው አይደሉም። ስለሆነም ክትባቶቹ ለሚያስፈልጓቸው አገሮች ገና ከኮቫክስ ይቀርባሉ። መጀመሪያ ላይ ከህዝባቸው ሦስት ከመቶ ክትባት ያገኛሉ። ሆኖም ሀያ ከመቶ ህዝቦቻቸው እንዲከተቡ ነው ግቡ ያለው። ተስፋ ምንድን ነው? ኮቫክስ የጀመረው ስራ ሀገሮች የክትባቱን መድኃኒት ማከማቸት እና ማከፋፈልን እንዲሁም መከተብ የማይፈልጉትን ሰዎች ማግባባት የመሳሰሉትን ያቀፈ የክትባት ስትራቴጂ ማውጣት እንዲጀምሩ ያስችላል የሚል ነው። አዳነችን ለዝግጅቱ አመሰግናለሁ። አድማጮች አሁን የጋዜጠኞች የጠረጴዛ ዙሪያ ውይይት ዛሬ ዛሬ በተለይ በማህበራዊ ሚዲያው አውድ የሚታዩና የሚሰሙት ህልቆ መሳፍርት የሌላቸው ኢትዮጵያ ነቅ መረጃዎች ከብረታ አደጋ ላይ የወደቀውን የማህበረሰቦችን አብሮ የመኖር እሴት ይበልጥ ወደ ተባባሰ አቅጣጫ እየገፉት ይመስላል። የሐሰት መረጃዎችን ማሰራጨት የደቀነው አደጋና እያስከተለውም ያለው ጉዳት ብሎም ሊደረጉ የሚችሉትን ነገሮች በሚመለከተው በዚህ የምሽቱ የጠረጴዛ ዙሪያ ውይይት ቀደም ብዬ በመግቢያው ያስተዋወቅኳቸው እንግዶቻችን የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህሩ ዶክተር ተሻገር ሽፈራው፣ የዩናይት ስቴትሱ የኬንት ዩኒቨርሲቲ የኮሚኒኬሽን ትምህርት ቤት ተባባሪ ፕሮፌሰር ዶክተር ቴዎድሮስ ወርቅ አለማ ወርቅነህና የዓለም አቀፉ የሚዲያ ማበልጸጊያ ድርጅት ኢንተርኒውስ ኢትዮጵያ ቼክ የተባለው የመረጃ ማጣሪያ ፕሮግራም አማ አዲሱ ፍሬው ናቸው። አዲሱ የኦንላይን ጋዜጣ አዘጋጅ በመሆንም በጋዜጠኝነትና በመምህርነትም አገልግለዋል። ባለፈው እሁድ በራዲዮ መጽሔት የጀመርነውን ይህን ውይይት በፕሮግራሙ መጨረሻ ባነሳሁት ጥያቄ ነው የምንደረደረው። አድማጮች፣ እናንተም በያላችሁበት እንድትወያዩ እየጋበዝኩ ለሌሎች ባጋራው ይጠቅማል የምትሉት ከርዕሱ ጋር የተያያዙ በየግል የገጠሟችሁ አጋጣሚዎችም ካሏችሁ ውይይቱን ለጀመርንበት የራዲዮ መጽሔት ብላችሁ ላኩልን፣ እናስተናግዳለን። አሁን ወደ ውይይቱ አዲሱ ከአንተ ጋር ልቆይና፣ የማጣራት ሂደት ስትቃጠሉ ለአንድ ዜና ሲወጣ የቀረበበት አቀራረብ በግል አስተያየትና እውነተኛ መረጃ ወይም ዜና ነክ ይዘት እንዳለው አድርጎ በማቅረብ መካከል ያለውን ልዩነት ትመዝናላችሁ። ምናልባት አንድ መረጃ የተዛባ ቢሆን ሊያስከትል የሚችል ጣ አንድ መመዘኛ ተወስዱ ይሆን? ብዙ ነገሮች በአንድ ቀን ውስጥ ይነገራሉና ብዙ ተከታዮች ካላቸውም የማህበራዊ መገናኛ ተጠቃሚዎች መሰል ወሬዎች በየለቱ ቁጥር ስፍር የሌላቸው መረጃዎች ስለተፈለገ ነገር የሚባልበት ጊዜ እንደመሆኑ የግለሰቦችን ስብና ለማጠልሸት ሊሆን ይችላል። አንዳንድ ጊዜ ምክንያታቸውን የማስረዳት መግለጽ የሚያስቸግር ሊሆን ይችላል። ይህ ዜና ማህበረሰብ ላይ ሊያደርስ የሚችለው ይፈጥር የሚችለው ጉዳት እንደ መመዘኛ የሚታይበት መንገድ አላችሁ። እንደ ምክንያት ይሆን ከሆነ ይሄ በጣም በእርግጥ በጣም ዜናው በጣም ከባድ ማለት አንድ የፋክት ቼኪንግ አላማ ፋክት ቼኪንግ ቴክኒካል ነገር ነው። አንዳንድ ነገሮችን ልክ እንደ ምንድን ነው የእሳት አደጋ አጥፊ ነገር የለም። ከመቀጣጠላቸው በፊት እንደርስና የነገር ውሸት ነው እና ይሄ አንዱ ስራችን ይሄም ስለሆነን መሀል ላይ የነዛን ሀሰተኛ መረጃ ስርጭት ማቋረጥ ስለሆነ አላማችን ሰው ይሄ ማሰተኛ ነው እንዲል ማድረግ ስለሆነ ትኩረት ከምንሰጣቸው አንዱ መመዘኛችን ምንድን ነው የሚያደርሰው ኢምፓክት ሶሳይቲ ላይ ኮንፍሊክት ሊፈጥር ይችላል ወይ፣ ሶሳይቲውን የበለጠ ፖላራይዝ ሊያደርግ ይችላል ወይ? ኢምፓክቱን እንመዝነዋለን እና ኢምፓክቱ ከፍተኛ ከሆነ ይሄ ነገር የሚያደርሰው ጉዳት ዛሬም ሊሆን ይችላል ነገም ሊሆን ይችላል፣ ብቻ የተጽዕኖ ደረጃው ከፍተኛ ከሆነ በጣም ትኩረት እንሰጠዋለን። እና ያም ደግሞ የተሰራጨበት ቫይራል ሆኗል ወይ ማለት እንዴት ነው የሄደ ያለው፣ የሪቱት መጠኑ ነው፣ የሸር መጠኑ ነው፣ በየትኞቹ ፔጅ ጋር ነው ብዙ ሰው ጋር የሚደርስ መስሎ ከተሰማ ይሄ አንዱ መስፈርት ነው። እና ይሄ በጣም በቃ ትክክለኛ ነገር ነው። ኢምፓክት ዋና መመዘኛችን ነው ማለትም ይቻላል። አንዳንድ ሀሰተኛ መረጃዎች አሉ። ለምሳሌ በጣም ከፍተኛ ጉዳት ሊያደርሱ የሚችል አይነት ወር የሆንና ግን እዛው ተዳፍ ነው የሚቀሩ አላ ብዙ ህብረተሰቡ ጋር ሳይደርሱ ብለን እናያቸዋለን። ምክንያቱም አንዳንድ እነዚህን ነገሮች ሸር ማድረግን የበለጠ ማዳረስ ሊሆን ስለሚችል ዜናው የሚያደርሰው ጉዳት ፕላስ ደግሞ እየሄደበት ያለው ፍጥነቱ እሱንን መንዝን እና ቶሎ ብለን ስርጭቱን መግታት እና ኢምፓክት ፎከስ እንሰጠዋለን ለማለት ነው። መልካም ዶክተር ተሻገር ወደ አንተ ልምጣ። መፍትሄ ለመጠቆም እንዳደረጋችሁት የችግሩን መሰረት በቅጡ መመርመሩ ከተቻለም ምንጮቹን ማየቱን ቃል ና ወደ መፍትሄው ከመሄዳችን በመፍትሄ ሊታዩ ይገባል የምትሏቸውን በግለሰብ ደረጃ ከሚደረጉት እስከ መንግስታዊ አለቃ ገብነት ወይም የፖሊሲ ጉዳዮች ጨምሮ አንዳንድ ነገሮችን እንመልከት። አንዳንድ ጊዜ የመረጃ ምንጫችንን በሌላ ምክንያት የወሰን የሚመስልበት ሁኔታ እናያለን። እነኚሁ መረጃዎች ከአንድ አካባቢ ይመነጫሉ ወይም ደግሞ መሰረታቸው የመረጃዎቹ ትክክለኝነት ሳይሆን ያን መረጃ አሰባሳቢዎች ዝምድና ለበለው ቅርርብ ምክንያት ሲሆን እናያለን። ያ መረጃ ደግሞ በዛ መንገድ የሚቀበሉት ምንጭ ከሆነ ቡድናዊ ፍላጎትንም ሊጨምር ይችላል። አይጠየቅም ከተባለ እውነት ይደረግና ያ ደግሞ የሚቀጥለውን እርምጃ እስከሚያስከትልበት የሚደርስበት አለ። በተመሳሳይ ደግሞ የባለቤትነት ድርሻ መደበኛ መገናኛ ብዙሃን ከሆኑ ያን መገናኛ ብዙሃን የሚመሩ በባለቤትነት የሚቆጣጠሩ ወገኖች የፖለቲካ የሆኑ የንግድ በባለቤትነታቸው የሚያሳድሩ ተጽዕኖ መንግስትንም ሊጨምር ይችላል። የመንግስት መገናኛ ብዙኃንም በመንግስት ፍላጎትና አቅጣጫ ብቻ የሚመሩበትን እናያለን። እስኪ እነኝህን ሁኔታዎች ፈታ ፈታ እናደርግ። በዚህ ሰዓት የሚከታተል አድማጭ አንድም መረጃ እጁ ሲገባ መረጃው መነገሩ ብቻ ሳይሆን፣ ወይም እሱ ከሚያውቃቸው ወገኖች መምጣቱ ብቻ ሳይሆን ከተለያየ አቅጣጫ ማየት እንዲችል፣ እውነት ሊሆንና ላይሆን የሚችልበትን በግሉ መለየት እንዲችል ሁሉ እስኪ የመመዘን ትክክለኛውን ከተሳሳተው የመለየት አቅም የሚሰጡ ሁኔታዎችን እንመልከት። ዶክተር ተሻገር አንዱ ጥያቄ ተጠቀሰው። ዋናው የእነዚህ የሀሰተኛ መረጃዎች ተጠቂ አብዛኛው ማህበረሰብ የመረጃ ጥራትን የመመዘን አቅሙ ዝቅተኛ የሆነው ከእውቀት ማነሲ ሊሆን ይችላል ከራስ ፍላጎትም አንጻር ሊሆን ይችላል አንዳንድ ጊዜ። ያም ሆኖ ግን በአብዛኛው የመረጃ ትክክለኝነት ወይም እውነተኝነት ማጣሪያ ዘዴዎች ምንድን ናቸው የሚለውን ህዝብ፣ ማህበራዊ መገናኛ ብዙሃን ተደራሲያን እንዲያውቁ ማድረግ። ለምሳሌ አብዛኛው ዜና የምንጩ ስም፣ የምንጩ አድራሻ አንድ ዜና ሶስት አራት ምንጩ ይፈልግ እንደሆነ እነዛ ሁሉ መካተታቸውን፣ ካልተካተቱ ደግሞ አሳማኝ በሆነ መንገድ መቅረታቸውን፣ እነዚህ በመረጃ መመዘኝ ውስጥ ያሉትን ነገሮች ህዝብ እንዲያውቅ ማድረግ አንዱ ነው። ይሄ በእርግጥ ረጅም ጊዜ ሊወስድ ይችላል። ሌላው መንገድ ሐሰተኛ ዜና መልሶ ዜና በማድረግ እነዚህ የተሳሳተ ዘገባ የሚያሰራጩ የማህበራዊ መገናኛ ብዙሀንም የሆኑ የመደበኛው ተአማኒነታቸው እንዲጎዳ በማድረግ እውነተኛ ዜና የሚሰሩ ብዙሀን መገናኛ እንዲበረታቱ ከፍ ያለ አስተዋጽኦ ያደርጋል ብዬ አስባለሁ። ሌላው የተሳሳቱ መረጃዎችን እያነፈነፉ የተሳሳቱ ናቸው ብሎ ማጋለጥ ብቻ በቂ አይደለም ጥራት ያለው የተሟላ መረጃ ሕዝብ እንዲደርሰው በማድረግ በዛው በማህበራዊ መገናኛ ብዙሀን ሰፊ ተሳትፎ በማድረግ ሕዝብ ወይም ደግሞ የነዚህ ብዙሀን መገናኛ ተከታታይ የተሻለውን እንዲመርጥ እድል መስጠት ሌላው ሊሆን ይችላል። ከዛ በተጨማሪ የመረጃ ምንጭ የሆኑ ተቋማት እና የፖለቲካ ድርጅቶች ምንጮች በተቻለ መጠን ግልጽ የሆነ ስራ በመስራት መረጃዎቻቸውን ለሕዝብ ቶሎ ቶሎ እንዲደርሱ በማድረግ ሚስጥር በመደበቅ የሚፈጠረውን አሉባልታና የሐሰተኛ ዜና ምርት የመገደብ አስተዋጽኦ ሊያደርጉ ይችላሉ። መፍትሄዎቹ ከተለያዩ አቅጣጫዎች ሊመጡ ይችላሉ። ባለድርሻዎቹም እጅግ ብዙ ሊሆኑ ይችላሉ። ነገር ግን የእነዚህ ሁሉ ወደ አንድ መጥቶ በጋራ መስራት ከፍ ያለ አስተዋጽኦ ሊኖረው ይችላል። ሙሉ በሙሉ ሐሰተኛ ዜናን ማስቆም ይቻላል ባይባልም፣ የህብረተሰብ አደጋ መሆኑን ማስቀረት ይቻላል የሚል እምነት አለኝ። መልካም ዶክተር ቴዎድሮስ ወደ አንተ ልምጣ። ለዶክተር ተሻገር ያነሳውትን ጥያቄም ያዝና በአንድ በኩል ሰዎች መረጃ የሚያገኙበትን ቀድመው የወሰኑ ይመስላል የሚል ሀሳብም አለ። መረጃችን ከተወሰኑ ምንጮች ብቻ የማግኘት ዝንባሌ፣ ለዚያ ምክንያታችን ተአማኒ ምንጮች በመሆናቸው ወይንም እውነተኛ መረጃ በመውጣቱ ሳይሆን ለስሜታችን፣ ለሀሳባችን ወይም ለምናራምደው አመለካከት ቅርብ መሆናቸውን መሰረት ማድረግ ያን ደግሞ ትክክለኝነቱን ሳያረጋግጡ ሳይጠይቁ ወደ ሌላ ማስተላለፍ፣ ከዚያ በኋላም ያ መረጃ የሚነግስበት ሁኔታ ይፈጠራል። ዶክተር ተሻገር ያለው ደግሞ የመረጃውን ጥራት ለማወቅ ወይም ለመመዘን በርካታ ነገሮች የሚያስፈልጉትን ያህል ጥፋትም የሚያስከትሉ ናቸው ለሚባሉት ምክንያቶቹም ያንኑ ሃል የበዙ ናቸውና፣ ለምሳሌ በመንግስት በኩል አሁን ከቅርብ ጊዜው ግጭት ጋር በተያያዘ ሰዎች በቀጥታ መረጃ የሚያገኙበት ሁኔታ አለመኖሩ እንደ ጥያቄ እየተነሳ ነው። የተወሰኑ የመንግስት መገናኛ ብዙኃን ላይ የሚደረጉ ውይይቶች ተመሳሳይ ሀሳብ ያላቸው ሰዎች ብቻ የሚቀርቡበት ሁኔታ አለ። ይህ ምናልባትም ራሱን ችሎ መታየት ያለበት ጉዳይ ሊሆን ይችላል። በአንጻሩ ከፍተኛ ተቀባይነት መረጃ አንጥሮ የማውጣት የማረጋገጥ ችሎታ ያላቸው ዓለም አቀፍ የመገናኛ ብዙኃንም ጭምር በዚህ ጉዳይ እየተፈተኑ ይመስላል። በቅርብ ጊዜዎቹ ዘገባዎች ላይ በተደጋጋሚ እያየንም ነው። እስኪ፣ ንገረን እንዴት ትገመግመዋለህ? ይሄ ያልከው ፈተና ኢትዮጵያውያን የዜና ምንጮችን ብቻ ሳይሆን ብዙ ልምድ ያላቸው ብዙ ልምድ ያካበቱ የውጭ ሀገር የዜና ተቋማትንም የፈተነ እንደሆነ በተለይ ኢትዮጵያን በሚመለከት በሚዘግቡበት ሁኔታ ላይ አንዳንድ ጊዜ በተለይ ደግሞ ባለፉት ሁለት ሶስት ወራት ከግጭቱ ጋር ተነስቶ ያሉት መረጃዎች የተሟሉ አለመሆናቸው በእርግጥ እየተስተዋለ ነው። ግን እኔ ይህንን መልሼ የማገናኘው አገር ቤት ካለው ሁኔታ ጋር ነው። አገር ቤት ያለው ሁኔታ እንደዚህ አይነት ዜናን መስራት ስላልተቻለ፣ እውነት ከውሸት ለይቶ አንጥሮ መስራት ስላልተቻለ እንደዚህ አይነት ክፍተት የሰጠን ይመስለኛል። የውጭ ሀገሮቹን በተመለከተም ብለ እኔ ካደረኩት አንድ ጥናት ጋር በተያያዘ የውጭ ሀገር ጋዜጠኞች ጋር በኢትዮጵያ ዙሪያ የሚሰሩ የሀገር ቤት ጋዜጠኞችንም ሁለቱንም አንድ የሚያመሳሰላቸው ነገር ምንድን ነው? በአንድ ቦታ ግጭት በተከሰተበት ቦታ ሊሆን ይችላል። ለምሳሌ አሁን በትግራይ ክልል ውስጥ በአካል ተገኝቶ የአይዊትነስ የእማኝ ጋዜጠኝነትን የመስራት ያንንም ደግሞ የማቅረብ ሪፖርት የማድረግ አዝማሚያ በጣም በጣም ትንሽ ነው። የውጭ ሀገር ጋዜጠኞች አንደኛ በቁጥራቸውም ትንሽ ናቸው። በብዛት የሚወጡት ሪፖርቶች የምታያቸው፣ ምንጫቸውን የሚያገኙት ወይም ጋዜጠኞቻቸው ያሉት ወይ ሳውት አፍሪካ ነው ወይ ናይሮቢ ነው እና ይሄ አንድ አይነት ወይም ደግሞ እንግዲህ በጣም ውስብስብ የሆነው ያንን ግጭት የምልህ ብዙ ዳራ ያለው ነው ግጭቱ ለምን ተነሳ? መንስኤው ምንድን ነው? ምን ተከሰተ? ከዛ በኋላ ደግሞ የተከተሉት መዘዞች ምንድን ናቸው? ይህንን ውስብስብ የሆነ ነገር ወይም ደግሞ ዳራውን ብዙ ባላሰናሰለ መልኩ የሚወጡ ሪፖርቶች ይህንን አይነት ነው፣ የተሳሳተ ወይም ደግሞ ያልተሟላ መረጃ የማቅረብ አዝማሚያ ይታይባቸዋል። ግን አሁን ይሄንን እንደገና እንዳልኩ ወደ ሀገር ቤትም ትመልሰዋለህ። በሀገር ቤት ስትመልሰው አንደኛ ትልቁ ከሚታየኝ ችግር ያሉን የሚዲያ ተቋማት አወቃቀር፣ መደበኛ የሚዲያ ተቋማትን እንበል አወቃቀራቸውን ስትመለከት ሀገራዊ መግባባት እንዲፈጠር ለመስራት የተቋቋሙ የሚዲያ ተቋሞችን በጣም ጥቂት ናቸው። እንጃም የምርም ደግሞ ከሌ ብሎ አንድም ሁለትም መጥራት የሚያስቸግር ይመስለኛል። ሀገራችን አሁን ያለችበት ሁኔታ ሚዲያ የሚቋቋመው የአንድን ፖለቲካ ፓርቲ ወይም ደግሞ የአንድን ፖለቲካ ግሩፕ፣ የአንድን ብሄር፣ የአንድን ክልል አላማና አቋም ለማንጸባረቅ ነው እና አንፎርቹኔትሊ ደግሞ እነኚህ ብዙ ጊዜ ተጻራሪ ኃይሎች ስለሆኑ ሚዲያውም ያንን ሪፍሌክት ያደርግና ሚዲያው የተበዳይነትን ስሜት ስለሚያንፀባርቅ በስተመጨረሻ የመካረር የመጻረር ብዙ ቲፎዞ የማፍራት እንጂ እውነትን የመናገር ከምንም ነገር በላይ ደግሞ አንድ ችግር ሲከተሰት ያ ችግር ውጫዊ እንጂ ውስጣዊ ሊሆን አይችልም የሚል አንድምታ እንዲፈጠር የማድረግ ባህሪ ይታያል። ከዚህ ጋር በተያያዘ ደግሞ የባለቤትነት ጥያቄን፣ አንተም ቅድም አንስተኸዋል፣ ሁላችንም ቢሆን መጠየቅ ያለብን ጥያቄ ነው። ማን ነው ባለቤት የሆነው? የዛ ሚዲያ ባለቤት የፖለቲካ ፓርቲ ነው? ግለሰብ ነው? ማን ነው የሚለው መጠየቅ በተለይ በአሁኑ ጊዜ አስፈላጊ ነው። ለምንድነው ይህንን የምለው? አሁን ቅድም የተለያዩ የህብረተሰብ ክፍሎች አሁን ከዚህ ከገባንበት ችግር ውስጥ ከዚህ ከሀሰት ዜና ስርጭት ለመላቀቅ ምን ምን ነገሮችን መጠቀም አለብን ስንል መጀመሪያ እንደ ግለሰብ ምንድን ነው ማድረግ ያለብን ያንን መጠየቅ ያስፈልጋል እንደ ግለሰብ እኔ የማስባቸው ማድረግ ያለብን ነገሮች አንዱ ቅድም ያነሳሁት ይህ የባለቤትነት ጉዳይ አሁን ለምሳሌ አንተ አንድን ዜና ወይም ደግሞ መረጃ በነፃ ካገኘኸው መጀመሪያ መጠየቅ ያለብህ ለምንድን ነው ይህንን ነገር ማንም ሰው ጊዜ ወስዶ ጉልበት አጥፍቶ በነጻ መረጃ እንዲደርሰኝ የሚያደርገው ብለን መጠይቅ አለብን። ይሄንን የምልበት ምክንያት ምንድን ነው? በተለይ አሁን ሶሻል ሚዲያው ካለው ባህሪ አንፃር ቅድም እንዳልኩት የሚሸልመው ሪዋርድ የሚያደርገው እውነት የሚናገሩትን ሳይሆን በብዛት መረጃ ማሰራጨት የሚችሉትን ነው። እና ይሄ ቫይራል ቪዲዮ ቫይራል ነው መልታይ ሚዲያ የመሳሰሉት ነገሮች አሁን እውነት መሆናቸው ብቻ ሳይሆን ምን ያክል ሰው አያቸው የሚለውን ስለሆነ ይሄ አልጎሪዝሙ እንዲታይ ከፍ ከፍ እንዲል የሚያደርገው ያንን ስለሆነ ኢንዲቪጁዋል ይህንን ጥያቄ ሁላችንም መጠየቅ አለብን ዩቲዩብ ብዙ ቻናሎች አሉ ኢትዮጵያ ውስጥ የሚተላለፉ ወይም ደግሞ በኢትዮጵያ ጉዳይ ላይ ዜናም ሆነ ሌላ ነገር የሚያሰራጨው እነኚህ ሰዎች ጊዜ ወስደው ጊዜ አጥፍተው እዛ ላይ ይህንን አይነት መረጃ የሚያሰራጩት ለምንድን ነው ኢንሴንቲቭ አለው እነሱ የሚጠቀሙበት የኢንሴንቲቭ ምንድን ነው ብዙ ቪው ባላቸው በታዩ ቁጥር ክፍያ ስለሚያገኝ ነው እና የሚሸለመው እውነትን እውነተኛ ዜና ማሰራጨት ቢሆን ኖሮ ባህሪያቸውን ይቀይሩ ነበር ለማለት እነሱ እና ኢንዲቪጁዋል ይህን ነገር ማወቅ ማሰላሰል፣ ከዛ በተጨማሪ ደግሞ አይ ቲንክ እንደ መንግስት ከዚህ በፊትም በጣም ብዙ ጊዜ ተናግሬዋለሁ። የፖሊሲ ጉዳይ አንድ አቅጣጫ ተወስዶበታል። በተለይ ደግሞ በዚህ ጥላቻ ንግግርና በሀሰተኛ ንግግር ዙሪያ የወጣው አዋጅ አለ። አይ ቲንክ እንደ አንድ ፍሬምወርክ ያንን የሚከተሉ ሀገሮችም ስላሉ በተግባር ላይም ስለዋሉትና አንዳንድ ስኬት ስላገኙበት ያንን እንደ ክፉ ላይሁን። በእርግጥ ሀገራችን ካላት ህግን አጠማዝ የመጠቀም የመናገር ነፃነትን ከመገደብ አንጻር ስጋቶች ቢኖርኝም፣ ግን ከዚያ የበለጠ ደግሞ ቅድም በጣም ሀይለኛ ኤመርጀንሲ ነው ብሎ የተናገረው አዲሱን ማስመር እፈልጋለሁ። እዛ ላይ እኔ አሁን ያለውን ችግር እንደ ወረርሽኝ ማየት ካልጀመርን ለዛም ደግሞ ልክ አሁን አንድ አይነት የማህበረሰብ ጤና ሲቃወስ አሁን እንዳለው እንደዚህ እንደ ኮቪዱ አይነት ቢሮ የሰጠነው ሆብለን የተነሳንበት ሪስፖንስ አለ። አለም ላይ አይደለ ይሄ የማይታየው የማይዳሰሰው ይሄ ነው የማንለው ግን ደግሞ ሁላችንም ህይወታችንን እየረበሽ ያለ ነገር ስለሆነ በዛ ልክ ምላሽ መስጠት ያስፈልጋል። ስለዚህ ደግሞ አንደኛውና ሁነኛው መሳሪያ ለእኔ ትምህርት ነው። ትምህርት ልጆች ኤሌመንታሪ ስኩል፣ ሃይ ስኩል ጀምሮ አሁን ደግሞ ኮሌጅ ላይም ከሪኩለም ተቀርጾ ግብረገብ እንደሚማሩ ሁሉ ይሄም እውነተኛ መረጃን፣ ጠቃሚ መረጃን ከሀሰተኛ መረጃ የሚለዩበት አንድ አይነት ግብዓት መፈጠር አለበት። ለዛሬ ለነገ የምትለው ነገር አይደለም። ምንም ነገር ብታደርግ ይህንን ነገር በአንድ ዓመት በሁለት ዓመት ልትፈጥር አትችልም። እንደ አገር የአስር ዓመት የአስራአምስት ዓመት የሀያ ዓመት እቅድ ቀርጸን በዚህ ጉዳይ ላይ ትውልድን ማዳን ያለበትን ይመስለኛል። ከዚህ በተጨማሪ በመጨረሻ ማንሳት የምፈልገው መገናኛ ብዙሀን ኃላፊነት አለባቸው። ኢትዮጵያ ውስጥ እውነት ለመናገር የመገናኛ ብዙሀን ትልቁ ተግዳሮትና ችግር የኢኮኖሚ ችግር ነው። ብዙ የበጀት የገንዘብ ችግር አለ እንደልብ ሄደው መረጃዎችን ለመሰብሰብ። ከዛ በተጨማሪ የሴኪሪቲ ችግር አለ። ጋዜጠኞች ያነጋገርኳቸው በማንነታቸው የተነሳ መሄድ የሚፈሩባቸው እጅግ በጣም ብዙ ቦታዎች አለ ኢትዮጵያ ውስጥ። ስለዚህ እዛ ያሉበትን አካባቢ ብቻ ዜና እየሰሩ ይቆያሉ ማለት ነው እና የእማኝነት የአይዊትነስ ከዛ ደግሞ ፊልድ ላይ ወጥቶ የመስራት ጋዜጠኝነት መበረታታት አለበት። አልበለዚያ አሁን እንዳለው በሀሳብ ብቻ የሚስማሙንን ሰዎች በአንድ ጠረጴዛ ዙሪያ ሰብስበን የእነሱን ሀሳብ ብቻ እየሰማን ያንን እንደ ዜና እያቀረብን ብዙ የሌላውን ሰው ሕመም የሌላውን ሰው መጎዳት ተስፋውን ሁሉ ማወቅ የምንችልበት ሁኔታ አይደለም ያለውና እነኚህ ነገሮች ሌሎችም ይኖራሉ። ማድረግ እንችላለን ብዬ የማስባቸው መልካም በመጨረሻ ያነሳው መረጃዎች ከምንጩ እንዲገኙ በተለይ በመንግስት በኩል ሊደረጉ የሚችሉ ናቸው እና እማኞች በቀጥታ ከስፍራው መረጃዎችን ማየት የሚችሉ ማግኘት የሚችሉበት እድል አለመፈጠሩ እንደ ችግር ያነሳው ጎልቶ መሰማት ያለበት ይመስለኛል። አዲሱ ወደ አንተ ልለፍ። የሐሰት መረጃዎችን እንደሚያድን እንደሚከታተል ሰው በየዕለት ተዕለት ስራችሁ እንዳደረጋችሁ ሰው ጭምር ቅድም በዶክተር ቴዎድሮስ ዘለቄታ ያላቸው መፍትሄዎች ውስጥ የጠቆመው ትክክለኛ መረጃን ከተዛባው ለመለየት የሚረዳ እውቀት ገና በጠዋቱ በማለዳው በመደበኛ ትምህርት ጭምር እንዲቀረጽ የሚለው የጥሩ መምህር ምክር ይመስለኛል፣ ትኩረት ሊያገኝ የሚገባው ሀሳብ ነው። በአንጻሩ ደግሞ ያነሳው ሁለቱም እንግዶች በተመሳሳይ መልኩ የተቀበሉትና አስተያየት ሰጡበት አስቸኳይ ትኩረት የሚሻ አሳሳቢነት ያለው ሁኔታ ነው ብልሃል። ሁለቱም ውስጥ ያለን ይመስላልና በየቀኑ ከምትመለከቷቸው እነ የተዛቡ መረጃዎች አንጻር ተገልጋዮቹ በአንተስ በኩል ምን ቢያደርጉ የሚረዳቸው ሁኔታ ይፈጠራል ትላለህ? የራስህን ልምድም የሚመጡትንም የተዛቡ መረጃዎች ብዛት እንደሚመለከት ሰው፣ ቅድም ሁሉንም በጥርጣሬ እንደሚያይ ሰው ነው የሚጀምረው ብልሃል። ሙያው ወይም የተሰማራህበት የስራ ጠባይ ግድ ስለ አንድ ተጠቃሚ ያደርግ ምን ትመክራለህ? በአንተ አጋጣሚዎች ምን ይታይሃል? ከእኔ አንጻር አንደኛ አንድ ሶርስ ብቻ አለማመን ነው። አማራጫችንም ማስፋት ለምሳሌ የሆነ ቦታ ዜናየን ሌላ ቦታ ሌላ አማራጮች ጋር ወይም ዜና መረጃ ወይም ማንኛውም ነገር የምናገኝበት መረጃ ነው የተመለከተ ነገር አማራጮቻችንም ማስፋት አንዳንዴ ኢቭን ከፖለቲካ አመለካከታችን ወይም ከባክግራውንዳችን ተቃራኒ ራሱ ሊጽፉ የሚችሉ ፔጅዎች ጋ ወይም ሚዲያዎች ጋር እነሱንም ምን ሚሉት ሚሰጥ ምን እያሉ ነው የሚለው ለመስማት መሞከር። ብዙ ጊዜ የሆነ እኛ ምን ፈልገውን ብቻ ወይም ከራሳችን የፖለቲካ ኢንተረስት አንጻር ብቻ አይነት የሚዘግቡ ሚዲያዎችን የመከታተል ቴንደንስ አለ ብዙ ሰዎች ጋር፣ እነሱ ጋር ፎከስ እናደርግ፣ እናምናቸዋለን በቃ ከኛ ናቹራል፣ እና አንዳንዴ ከእኛ ተቃራኝ ነው ብለን የምናስባቸውን ሚዲያዎችን መከታተል እና የዛኔ ሁለቱን በማጋጨት የሆነ እውነታው ጋር መድረስ ይቻላል። ታማኝ የሚባሉ ሚዲያዎችን ወይም መደበኛ ሚዲያዎችን ለመከታተል መሞከር። እነሱ ያው ችግር አለ። ግን አንደኛ አማራጭ ማብዛት ነው እና ሁሌም ሚዲያ ላይ ወይ ሶሻል ሚዲያ የተጻፈው ነገር ሁሉ እውነት ነው ብሎ አለመውሰድ። ይሄ ሚዲያ ሊትሬስ የሚባለው ይሄን ነው። በቃ እራስ ማንቃት፣ ስለ ሚዲያ ስለ ማህበራዊ ሚዲያ ያለንን እውቀት ማሳደግ። ምንድን ናቸው ዶክተር ቴድሮስ በደንብ ገልጾታለ። ምንድን ነው እነዚያ ሚዲያዎች የሚጽፉ ለምሳሌ ኢትዮጵያ ውስጥ ሀሰተኛ መረጃ ከሚሰራጭባቸው ፕላትፎርሞች አንዱ ዩቲዩብ ነው እና ብዙ የዩቲዩብ ቻናሎች አሉ። ዩቲዩብ ለመስራት አድካሚ ነው፣ ቪዲዮ መቀረጫ ላይ ኤዲት ማድረግ አለ። ያ ሁሉ ፕሮሰስ ሰዎች ለምንድን ነው የሚሰሩት ብለን መጠየቅ አለብን። እንዳለው እና ሞኒታይዝ እንደሚደረግ ስለ ሚዲያዎች ያለን ውልቀት፣ ማን ነው ዜና እየሰጠን ያለ የሚለው ማወቅ፣ ለምንድን ነው የሚሰጡን እንደ ስንሆን የሰጡን ሁሉ አንቀበልም እና ኦፒኒየኖችን ከፋክቶች የመለየት ራሳችንን ከሚዲያ ሊትረሲ አንጻር ማብቃት የሀገሪቱን ሕግ ማወቅ አሁን ለምሳሌ አንዱ የሀሰተኛ መረጃ መከላከል የሚቻልበት መንገድ አንዱ ያ ሕግ ነው ማለት። ተመራጭ ባይሆንም ብዙ ውዝግብ አለው፣ የሀሳብን ከነጻነት ከመግለጽ አንጻር ና ግን ማንኛውም ሰው ሕግም እንዳለ ማወቅ አለበት። በተለይ አሰራጮቹ ማለት ነው። ሌላ ፋክት ቼኪንግ ሳይቶችን አሁን ኢትዮጵያ ውስጥ አሉ። ኢትዮጵያ ቼክ አንዱ ነው። ባይዞ እያደግን እንሄዳለን። በቅርቡ በተለይ ስታፎቻችንም ይበዛሉ በሌሎች ቋንቋዎችም የመጀመር እቅድ አለን። በኦሮሞኛ፣ በሶማሌኛ፣ በትግርኛ አይነት እና ፋክት ቼኪንግ ሳይቶች ጋር ሂዶ ቼክ ማድረግ እነሱስ ምን ብለዋል። ኢቭን ቼክ ካላደረግን ራሱ እነሱ ጋር ይህን ነገር ብሎ እንዲጣራላቸው መጠየቅ እና ሁ ሸር ከማድረጋቸው ላይክ ከማድረጋቸው ከማጋራታቸው በፊት ቆም ማለት አለመቸኮል፣ በተለይ ኢሞሽናል የሚያደርጉ የሚያሳዝኑ፣ ወይ በጣም የሚያስደስቱ አይነት ነገሮች ከሆኑ በጣም ትኩረት የሚስቡ ከሆነ ቆም ማለት ነው ለምንድነው ብዙ ሰው ሸር እያደረገ ያለው ለምንድን ያስደስተ ወይ ለምን ያስከፋ ያስከፋይ ለምን እንደ ያሳዘነ ብሎ መጠየቅ እና መረጋጋት። እንደዛ አይነት ዜናዎች ሲያጋጥም እንደዚህ ራስን ማሳደግ ንቁ ማድረግ እኔ የምመክረው ነው፣ ከራሴ ልምድ አንጻር። ከዚህ ውጭ የተጠቀሱት እንደ ማህበረሰብ ለመቀየር ግን ሚዲያ ሊትሬሲ በደንብ ያስፈልጋል። ኢመርጀንሲ ካልኩት ጋር ባይዘ ኢመርጀንሲ ያልኩት ችግሩ አንደኛ ሳሳቢ ነው፣ ሁለተኛ ትኩረትን ስላልሰጠው ነው። ሌሎች ሀገሮች አሁን ለምሳሌ የአሜሪካን ኢሌክሽን ስናይ ዋና መነጋገሪያ የነበረው ርዕስን የፖሊሲ ጉዳዮች ና ሁ ፌክ ኒውስ ነው። በቃ አብዛኛውን ቃላት ሰርች ብታደረጋ ፌክ ኒውስ በጣም ቀድሞ ፕሬዚዳንት ከትራምፕ ጀምሮ በተደጋጋሚ የሚጠራው ቃል ፌክ ኒውስ ነበር እና በጣም እንትን ነው ቶፒክ ነበረ። እኛ ጋር ስትመጣ ግን ችግሩ አለ ግን ማንም እየተነጋገረበት አይደለም። ፓናሪዎች አይዘጋ በወጡ ህጎች ሲተገበሩ አታይም። ሲቪል ሶሳይቲዎች ወይም የትምህርት ተቋማት እዚህ ጋር ትኩረት ሰጠው ማህበረሰቡን ለማንቃት ካምፔኖች ሲያካሂዱ አታይም ሚዲያዎች ራሱ በራሳቸው በውስጥ ራሱ የፋክት ቼኪንግ ዴስኮችን የማቋቋም ፍላጎትም ወይም ሲያቋቁሙ አታይም። እና ችግሩ በጣም አለ ግን እየተነጋገርንበት አይደለም። በዚህም ነው አንድ ኢመርጀንሲ ነው ያልኩት። ሰው መነጋገር አለበት ስለዚህ ጉዳይ በቃ በጣም እንትን ነው አሳሳቢ ነው ያልኩት። ስለዚህ እነዚህ በአጠቃላይ ስጠቃ አንደኛ ሚዲያ ካምፔን፣ ሚዲያ ሊትሬሲ ይመጣል። ፋክት ቼኪንግ ሳይቶች ፕላትፎርሞች እንዲበዙ ያደርጋል ሁለተኛ የወጣ ሕግ ሀሳብን በነጻነት መግለጽን ሳይደፈጥጥ እንዲተገበር ኢቨን ደግሞ ከአገልግሎት የሚሰጡ ለምሳሌ እንደ ፌስቡክ እንደ ጉግል አይነት ተቋማትን ተጽዕኖ መፍጠርም ያስፈልጋል። አገልግሎት የሚሰጡ ለምሳሌ እንደ ፌስቡክ እንደ ጉግል አይነት ተቋማትን ኢትዮጵያን በተለይ ብዙ የሚጠቀሙባቸውን አሁን ትዊተር እንዲሁም ኢቨን ራሱ ሰርጅ እያሳያል ፕላትፎርም ነው። እነሱ ራሱ ጠበቅ አይነት ቁጥጥር ለምሳሌ ሄት ስፒች ላይ ሀሰተኛ መረጃ ላይ በቃ ተብሎ ሪፖርት ሲደረግላቸው ሪስፖንስ እንዲያደርጉ ኢትዮጵያውያን ባለሙያዎችን ቋንቋ የሚችሉ ቀጥረው ሞር ኢንጌጅ እንዲያደርጉ ኢትዮጵያውያን ኦዲንሳቸው ጋር ከመንግስትም ከሲቪል ሶሳይቲም ኢቭን ከማህበራዊ ሚዲያ ተጠቃሚዎች ግፊት ማድረግ አለባቸው። ምክንያቱም እነዚህ ተቋማት ሌሎች ሀገሮች ላይ ያደርጋል፣ በተለይ የአውሮፓ ዩኒየን በጣም ስለሚጫናቸው ዩሮፒያን ላይ ብዙ ነገር ተጠንቅቀው እንደሚሰሩ እናውቃለን ከሌላው ዓለም አንጻር እና እነሱንም መግፋት ያስፈልጋል እና ከዚህ ከዚህ አንጻር ለመቀነስ መሞከር ይቻላል። ሰው ግን ራሱን ማንቃት ቢያንስ ራሱን ማዳን አለበት። ራሱን ከዳና ሌላውን ሰው ያድናል። እና ለምንድን ነው ብለን መጠየቅ ቆም ማለት አለብን እያስባለሁ። መልካም ዶክተር ተሻገር፣ ወደ አንተ ልመለስ። አዲሱ ካቆመበት እንቀጥል። ምናልባትም ቀላል የሚመስለውን ነገር ግን ውስብስቡን ጥያቄ እንድናነሳ ይጋብዛል። ለመሆኑ እውነት ምንድን ነው የሚለውን መጠየቅ አለብን። ከፍልስፍናው ከግል እይታው ባሻገር በተለይ ዜና አዘጋገብን፣ የመረጃ ፍሰትን ወይም የመረጃ ምንነትን ስንመለከት እውነትና ውሸት በሚለው ብቻ የማይገደብም ና የተዛባ መረጃ ሁለቱንም ሆኖ የሚመጣበት አለ፣ ወይንም የጎደለ መረጃ የሚሰጥበት አለ። እስኪ በቀላል ቋንቋ ለመገናኛ ብዙኃን ከሚቀርብ መረጃ አንጻር እውነት በራሱስ ምንድን ነው? ሌሎች የተዛባ መረጃን የተዛባ የሚያደርጉትን ሁኔታዎችስ በምን መልኩ እናያቸዋለን? ዶክተር ተሻገር አመሰግናለሁ። አሉላ፣ ትንሽ ከበድ ያለ ጥያቄ ነው። ይሄ ጥያቄ በእርግጥ ራሱ እውነት ምንድን ነው የሚለው ጥያቄ አሁን ለምናደርገው ውይይት ሲባል ግን ምን ማለት እንችላለን? ፍልስፍና፣ ሳይንስ፣ ኪነጥበብ፣ ዜና የጋዜጠኝነት ውጤቶች እነዚህ እነዚህ እውነትን በራሳቸው አውድ ውስጥ ነው ማየት ያለባቸው። በአንድ ሶስት መቶ ቃላት ባሉት ዜና ውስጥ ያለ እውነትና በብዙ ገጾች ውስጥ ምናልባት መቶ ሁለት መቶ ገጾች ውስጥ የተጻፈ የፍልስፍና ወይም የሳይንስ ዘውግ ውስጥ ወይንም የሥነ ጽሑፍ ዘውግ ውስጥ ያለ እውነት በየራሱ የሚታይ ነው። አንዳንድ ጊዜ ከዛ ውጭ ለሁሉም የጋራ የሆነ እውነት ስናስብ ከአውዱ እንወጣና መግባባት የማንችልበት ደረጃ የሚያደርሰን ይመስለኛል። አሁን አቶ አዲሱ ደጋግሞ ያነሳው ነገር አለ። ይሄ ከፋክት ቼኪንግ ጋር ማለት አንድ ክስተት አንድ እውነት በእርግጥ ተከስቶ ነበር ወይ ሆኖ ነበር ወይ እንዲህ ተብሎ ነበር ወይ የሚሉ ጥያቄዎችን በቀጥታ እውነት የሚለውን ነገር ሳይሆን የተከሰተው ነገር በእርግጥ ተከስቷል ወይ የሚል እንዲህ ነገሩን ዝቅ አድርጎ ለመረዳት ሲባል አቅሎ ማየት የተሻለ ይሆናል። አንዱ በጋዜጠኝነት ውስጥ ያለው ትልቁ ችግር ምንድን ነው? መረጃን ፈጥኖ መሰብሰብ፣ ፈጥኖ ማደራጀት፣ ፈጥኖ ማሰራጨት ነው። ምክንያቱም በትኩሱ መቅረብ ስላለበት ይሄ የሙያው ጸባይ የሚያስገድደው ነገር ነው። አንድ ተመራማሪ ግን የሚያዘጋጀውን ጽሁፍ በሳምንታት በወራት አንዳንድ ጊዜም በዓመታት ቆይቶ አጥርቶ እንዲያቀርብ ይፈቅድለታል። ሁኔታው ዜና ግን እንደሱ አይደለም። የጋዜጠኝነት መረጃ እንደሱ አይደለም። በዕለት በዕለቱ መድረስ አለበት። አንዳንድ ጊዜ ካልተሟላ ከአቅም በላይ በሆነ ምክንያት መረጃው ሙሉ ሳይሆን ሲቀር ራሱ ሊተላለፍ ይችላል። ነገር ግን ተአማኒ ጋዜጠኞች ወይም ባለሙያ ጋዜጠኞች የጎደለው የቱ ጋ እንደሆነ የማስረዳት ይህንን ዘገባ ከሌላ አንጻርም ለማየት ሞክረን የምንጮቹ ፈቃደኝነት ባለመገኘቱ የሚል አይነት የራሲያንን ግምት ሚዛናዊነት የሚያስጠብቅ አይነት ሀሳብ መስጠት መቻል አለባቸው። እና በጋዜጠኝነት ውስጥ ትልቁ ነገር ተርጉመን የምናመጣው ይሄ የመተርጎሙ ይሄ ማለት እንዲህ ነው የሚለው ራሱ የተደራሲው መብት ሆኖ ነው። ነገር ግን በዜና ውስጥ የምናቀርባቸው እውነቶችን የተባሉ ነገሮችን፣ ከምንጮች የወጡ ቃላትን፣ ከማህበረሰቡ የወጡ ቃላትን በሚመለከት ለዛ ለምንጫችን ተአማኒ በሆነ መንገድ ማቅረብን ይጠይቃል። ማዛባ በጣም ወሳኝ የሆኑ ይሄ ሲግኒፊካንት ፋክትስ የሚባሉትን መተው፣ ወይም ደግሞ አጋኖ ማቅረብ እነዚህ እነዚህ ነገሮች የዜናን ተቀባይነት ወይንም ሚዛናዊነት የሚያሳጡ ነገሮች ናቸው። እኔ ይሄ አስተያየት ነው ያለኝ። አሉላ አመሰግናለሁ። ዶክተር ተሻገር ዶክተር ቴዎድሮስ ለአንተም እድል እሰጣለሁ ይሄንን ጥያቄ ምናልባት ግን ከዶክተር ተሻገር ልጀምርና በአጭሩ አስተያየት ሰጥተህበት ወደ ዶክተር ቴዎድሮስ ልላል። እንዳይደፈር፣ እንዳይገደብ በምንፈልገው የዜጎች ንግግር ነጻነት እና ዛሬ ደጋግማችሁ ባነሳችሁት ለህዝብ ለሀገር ደህንነት አደጋ ነው ህዝብን ብርቱ አደጋ ያጋለጠ ነው፣ አንዱም በሌላው ላይ የሚያስነሳ ሁኔታ እየፈጠረ ነው የሚባሉትን መረጃዎች አያያዝ አስመልክቶ አሻሚ ሁኔታ የተፈጠረ ይመስላል። እንደ ጋዜጠኛ፣ እንደ መገናኛ ብዙሃን ባለሙያዎች በዜጎች ንግግርም ሆነ በፕሬስ ነፃነት ላይ ገደብ እንዳይኖር ነው የምንፈልገው እና ያን ሁኔታ የሚፈትን አጋጣሚ እየተፈጠረ ይመስላል። እንዴት ማስታረቅ ይቻላል? ቅድም መጀመሪያው ላይ አንስታችኋል የቁጥጥር ወይንም እነኝህን ሁኔታዎች በህግም ተጽዕኖ ስር ማሳደሩ አንዱ መንገድ ነውና ሁሉም አይደለም በእርግጥ ብዙ ሌሎች ነገሮችን አንስታችኋል አንዱ መንገድ ነው እና እሱ ላይ ምን ይታያል ዶክተር ትሻገር ፈጥኝ ወደ ዶክተር ቴዎድሮስ ከማለፌ በፊት ልክ ነው ቅድም እንዳነሳ ነው ይሄ አሁን ያለውን ችግር ጤናማ ያልሆነ የመገናኛ ብዙሀን ይዘትን በሚመለከት ባለድርሻዎቹ እጅግ ብዙ ናቸው ህግ ከዛ ውስጥ አንደኛው ነው። የራሳቸው የባለሙያዎቹ ተጠያቂነት መኖር አለበት። ምክንያቱም ሙያዊ አገልግሎት የሚሰጡ ተቋማትና ግለሰቦች ስራቸውን ሲሰሩ ተጠያቂነትም ኃላፊነትም ሊኖራቸው ይገባል። ዝም ብሎ ስራው የነፃ ሜዳ አይደለም፣ ያነፃነት ኃላፊነትም አለበት። ሙያው ሰዎችን አለመጉዳትን እንደ መርህ ይይዛል። መረጃ በማሰባሰብ በማደራጀትና በማሰራጨት ሂደት ውስጥ ሰዎችን ያለመጉዳት መርህ አንደኛውና ዋናው ነው። ነገር ግን እራሱ በነዚህ አሁን ችግር አለባቸው በምንላቸው በተለይ ማህበራዊ መገናኛ ብዙኃን ላይ የሚታየው ችግር ስራቸውን ይሰራሉ፣ መረጃ ያስተላልፋሉ። ነገር ግን ኩል የሆነ ተጠያቂነትና የኃላፊነት መንፈስ አለመኖሩ ከተጠያቂነትም የራቁ መሆናቸው ለዚህ ሁሉ ችግር እንደ ምክንያት የተነሳ ሊሆን ይችላል ምናልባት። የመናገር ነፃነትን የፕሬስ ነፃነትን እየጠበቅን በአንጻሩ ደግሞ ይሄ ጤናማ ላልሆነ የመረጃ ማደራጀት ማሰራጨት ስራ ችግር የፈጠረው የማህበራዊ ዋን መገናኛ ተጠያቂ ሊሆን የሚያስችለውን የህግና የቴክኖሎጂ ማዕቀፍ ቀስ እያለን የምናገኝ ይመስለኛል በአሁን ጊዜ በተለያዩ የዓለም ክፍሎች ይሄ ያለ መታወቅ የአድራሻ የትነት የተሰወረ መሆን፣ እነዚህ እነዚህ የሚሰጡት ከተጠያቂነት ነፃ የመሆን ጉዳይ ቀስ እያለ ቴክኖሎጂውና ህጉ አንድ ላይ ተጣምረው ይሄ አዲሱ ሚዲያ ወይንም ደግሞ የማህበራዊ መገናኛ ብዙሀን የምንላቸውን ልክ የመደበኛው ብዙሀን መገናኛ ያክል በኃላፊነት እንዲሰሩና ከኃላፊነታቸው ደግሞ ሲያፈነግጡ የሚጠየቁበት ሁኔታ አንድ ነገር ሊሆን ይችላል። ሌላው ደግሞ አሁን በዚህ በመደበኛው ብዙሀን መገናኛ ባለሙያዎቹ ራሳቸው ራሳቸውን በራሳቸው የሚቆጣጠሩበት ለሙያቸው ክብር ሲሉ አብረው ስህተቶቻቸውን እየነቀሱ እያወጡ የሚወቃቀሱበትና እንዲስተካከል የሚያደርጉበት መድረክ ደግሞ ሌላው ነው። ይህ የሚዲያ ካውንስል እየተባለ በመደበኛ ብዙን መገናኛ ላይ አሁን የኢትዮጵያ መገናኛ ብዙኃን ባለሙያዎች ይህንን እያደረጉ ነው። ወደፊት ቀስ እያለ እያደገና እየተሻሻለ ሊመጣ ይችላል። ተበትነው ያሉ ወይንም ደግሞ የማህበር ጥንካሬያቸው አነስተኛ የሆኑ ጋዜጠኞች በመሰባሰብ ሙያቸውን ሊያስከበር የሚችል ጠንካራ የሙያ ማህበር መፍጠር ሌላ ሊሆን ይችላል። ሕጉ ደግሞ ሌላ ነው። ቅድም ያነሳ ነው መገናኛ ብዙኃን ሕግ የዜጎችን ደህንነት የአገር ሰላም ከማስጠበቅ አንጻር ሙያው በስነ ምግባርና በኃላፊነት መንፈስ እንዲከናወን ከማድረግ አንጻር ያም የሚኖረው አስተዋጽኦ ከፍተኛ ነው። እና እነዚህ ባለድርሻዎቹ ብዙ ናቸው። እንግዲህ እንደዚህ እያንዳንዱን እየነጣጠልን በምናይበት ጊዜ ብዙ የህግ ማዕቀፍ፣ የስነ ምግባር መርሆች ማዕቀፍ ይሄ በአጠቃላይ ተማሪዎች ጋዜጠኝነት ሲማሩ ካሉት መርሆች ወጣ ብሎ የአካባቢን የሀገርን አውድ ያገናዘቡ በጋዜጠኞች በጋራ የተነደፉ የስነ ምግባር መርሆች እየበለጸጉ ሲሄዱ፣ ጋዜጠኞች አቅም እየፈጠሩ ሲሄዱ፣ ቀስ እያለ እየቀነሰ ሊሄድ ይችላል። ቢያንስ ቢያንስ የሀገርና የህዝብ ስጋት መሆኑ ሊቀር ይችላል። ስለዚህ ባለድርሻዎቹ በጣም ሰፊ ናቸው የሚል አስተያየት ነው ያለኝ። መልካም። ዶክተር ቴዎድሮስ በቀጣይ አንተ ነው እድሉ በነፃነት እና በኃላፊነት ነፃነት እንዲኖር እንዲጠበቅ በምንፈልገው መብትና ችግሮች እየተከተሉ ባለበት ሁኔታ መካከል እንዲሁም ደግሞ ለመሆኑ እውነትስ ምንድን ነው? በመገናኛ ብዙሃኑ አቀራረብ አይነትስ እንዴት ይታያል? እንትን ሁለት ጥያቄዎች አጣምረ ዶክተር ተሻገር ሽፈራውን፣ ዶክተር ቴዎድሮስ ወርቅ አለማ ወርቅነህን ና አቶ አዲሱ ፍሪዮን ለጊዜያቸው አመሰግናለሁ። አድማጮች ሙሉ ውይይቱን በድረገጻችን ላይ እናኖራለን። አሁን ወደ ተከታዩ ዝግጅት ነው የምወስዳችሁ። ኢትዮጵያ የዓለም አቀፍ ጉባኤዎች አውደ ርዕዮችና ሁነቶች ቢሮ በይፋ መሰረተ ይችላል። ተከታዩ ቅንብር በመንደርደሪያው ከቱሪዝም ዘርፎች መሃል ከፍተኛ የሆነ ገቢ እንደሚያስገኝ የሚነገርለት ዘርፍ መጀመር በመጪው አስር ዓመት ውስጥ ሀያ በመቶ የሚሆኑት የአገሪቱ ጎብኚዎች ከዚህ ዘርፍ እንዲሆኑ በማስቻልም አገሪቱን ለማሳደግ ሰፊ ሚና አለው ተብሏል። ይሁንና ኮቪድ-19 ላለፈው አንድ ዓመት ጊዜ በዘርፉ ላይ ያሳደረው ጫና ባላገገመንበት በአሁኑ ሰዓት በሰሜን ኢትዮጵያ ያለውን ግጭት ጨምሮ በተለያዩ የሀገሪቱ ክፍሎች የሚነሱ የጸጥታ ችግሮች ዘርፉ በቶሎ እንዳያንሰራራ ስጋት ማሳደራቸውን የአሜሪካ ድምፅ ያነጋገራቸው ጉዳዩ የሚመለከታቸው አካላት አስታውቀዋል። ኤደን ግርመው ናት። የቱሪዝም ኢትዮጵያ ዋና ዲሬክተር አቶ ስለሺ ግርማን የኢትዮጵያ ኢቨንትስና ኤግዚቢሽን አዘጋጆች ማህበር ምክትል ሊቀመንበሩን አቶ ነቢዩ ለማንና የኢትዮጵያ የአስጎብኚዎች ማህበር ፕሬዝዳንት ወይዘሮ አንድነት ፈለቀን አነጋግራ እንዲህ ያቀናበረችው ከቱሪዝም ዘርፎች ሁሉ እጅግ ግዙፍ የሆነ የገቢ ምንጭ እንደሚያስገኝ የሚነገረው የስብሰባ ኮንፈረንሶች እንዲሁም የአውደሪዎች ኮንቬንሽን ወይም በእንግሊዝኛ ምህጻረ ቃሉ ማይስ በመባል የሚጠራው የኮንቬንሽን ቢሮን ኢትዮጵያ በቱሪዝም ኢትዮጵያ አማካኝነት ይፋ አድርጋለች። የዚህ የኮንቬንሽን ቢሮ መከፈት ሀገሪቱ በቀጣይ ከያዘችው የአስር ዓመት እቅድ አንድ አካል ሲሆን ትልቅ ተስፋ የተጣለበትም እንደሆነ የቱሪዝም ኢትዮጵያ ዳይሬክተር አቶ ስለሺ ግርማ ይገልጻሉ። የዚህ የኢትዮጵያ ኮንቬንሽን ቢሮ እንግዲህ ኢትዮጵያ በዓለም አቀፍ የቱሪዝም ማፕ ውስጥ ከዚህ በፊት የምትታወቀው በዋናነት የመዝናናት ጋር የተያያዘው ወይ ለስፖርት የሚመጡት ቱሪስቶች ይሄ ሌዥር ፓርቱ በጣም ጎልቶ የወጣበት እና ታሪካዊ ቦታዎችን የተፈጥሮ ሀብቶችን፣ ባህላዊ እሴቶችን ለማየት ነው ቱሪስቶች ኢትዮጵያ ውስጥ መጥተው በብዙ ቁጥር ይጎበኙ የነበረው። ነገር ግን በአለም አቀፍ ደረጃ ያለውን ኤክስፒሪንስ እንመለከት፣ በመላው አለም ከሌዥር ቱሪዝም ወጥተው የማይስ ቱሪዝም ወይም የኮንፈረንስ ቱሪዝም ላይ ፎከስ አድርገው ይሰራሉ። ማይስ ቱሪዝም የምንለው የስብሰባ፣ የኮንፈረንስ፣ የኤግዚቢሽን ወይም አውደ ርእይ ላይ ፎከስ አድርጎ የሚሰራ በተጨማሪም ኢንሴንቲቭ ቱር ለምሳሌ ትልልቅ አለም አቀፍ ካምፓኒዎች ለሰራተኞቻቸው ተው የተለያዩ ሀገሮችን እንዲጎበኙ ያደርጋሉ። እነኚህ አይነት የጉብኝት ባህል በተለይ ትልልቅ ካምፓኒዎች ወደ ኢትዮጵያ ውስጥ ሰራተኞቻቸውን ልከው እንዲጎበኙ ከማድረግ አንጻር ብዙ አልተሰራም ነበርና እነኚህን ክብተቶች የኮንፈረንስ፣ የስብሰባ፣ የአውደ ርዕይ እና የዚህ የማበረታቻ ጉዞዎች ወይም ኢንሴንቲቭ ቱርስ ላይ ፎከስ አድርጎ የሚሰራ ተቋምም ኢትዮጵያ ውስጥ አልነበረም። በተጨማሪ ኢትዮጵያ ውስጥ ከዚህ በፊት ይካሄዱ የነበሩ ልዩ ልዩ ኩነቶች ቅድም የጠቀስኳቸው ኦርጋናይዝ የሚያደርጓቸው የሚያስተባብሯቸው አካላት እንደ ማህበር አሁን በቅርቡ የተመሰረተ ማህበር አለ። ማህበሩ የሚፈልጋቸውን ነገሮች ለምሳሌ አንድ ሰው ኤግዚቢሽን ወደ ኢትዮጵያ ማምጣት ሲፈልግ ኤግዚቢሽኑን የሚያካሂድበት ቋሚ ቦታ፣ ኤግዚቢሽኑን ሲያካሂድ በርካታ ኤግዚቢተርስ ወደ ኢትዮጵያ ሲገቡ ይዘዋቸው የሚመጡ ልዩ ልዩ ማቴሪያሎች አሉ። ትልልቅ ማሽኖች ሊሆኑ ይችላሉ የተለያዩ የፋብሪካ ውጤቶች፣ የኢንዱስትሪ ውጤቶች ይኖራሉና እነኚህን ኢትዮጵያ ውስጥ ይዞ ለመግባት ከገቡ በኋላም እነዚህን ይዞ ለመውጣት ከፍተኛ የሆነ ከከስተምስ፣ ከሀርድ ከረንሲ፣ ከኢሚግሬሽን ከተለያየ አንጻር ከፍተኛ ቻሌንጆች ሲገጥማቸው ነው የቆየው። ስለዚህ ስብሰባዎችንም ለማድረግ ከቪዛ፣ ከትራንስፖርት እንደገና ከኮንፈረንስ ቬኑ የስብሰባ ማዕከሎችም ጭምር አንጻር በደንብ መረጃዎችን ኮምፓይል አድርጎ ኢትዮጵያ ለኮንፈረንስ ምቹ ነች፣ ለኤግዚቢሽን ምቹ ነች፣ ፕሮፋይል ሰርቶ ቢድ ዶክመንት ነው የሚባለው በእንግሊዝኛው። ለስብሰባዎች ደግሞ የስብሰባ የእቅድ ጋይድ አለ ወይም ሚቲንግ ፕላነርስ ጋይድ የሚባል፣ እንደዚህ አይነት ነገሮች አልነበሩም። ኢትዮጵያ በዓለም አቀፍ ገበያ በተለይ በዚህ በማይስ ሴክተር ትወዳደርበት ብራንድም አልነበራትም። እንግዲህ እነዚህም ሁሉ ስራ የሚሰራም ኮንቬንሽን ቢሮም አልነበራትም። ስለዚህ ይህን ክፍተት በመረዳት ኢትዮጵያን እንደ ሀገር በዓለም አቀፍ ቱሪዝም ገበያ ላይ ተወዳዳሪ ማድረግ አለብን ከተለመደው የሌዥር ቱሪዝም ወተን በቱሪዝም ኢትዮጵያ እየሰራ ነው። አቶ ስለሺ ኢትዮጵያ በዚህ ዘርፍ ወደፊት ለመጓዝ የሚያስችሏት መሰረታዊ ነገሮች እንዳሉ ይጠቁማሉ። በአስር አመቱ የቱሪዝም ዘርፍ መሪ እቅድ መሰረት የዛሬ አስር አመት ቢያንስ ኢትዮጵያ ሰባት ሚሊዮን ዓለም አቀፍ ቱሪስቶችን የመሳብ አቀም ይኖራታል ተብሎ ነው የታቀደው። ከእነዚህ ሰባት ሚሊዮን ቱሪስቶች ውስጥ ማይስ ዘርፉ ቢያንስ ሀያ ፐርሰንት የሚሆነውን የዚህን ቱሪስት ቁጥር የዛሬ አስር አመት ኮንትሪቢዩተር ያደርጋል ተብሎ ይጠበቃል። ሰው በየአመቱ የተቀመጠ ፎርካስት የተደረገ ፊገር አለ፣ ቁጥር አለ። እሱን መሰረት አድርገን ነው እየሰራን ያለ ነው እና የማይስ ዘርፉ ትልቅ እምነት ተጥሎበታል። አንደኛ የአየር ትራንስፖርቱ ኢትዮጵያ ከበርካታ የአለም ሀገራት ጋር ኮኔክትድ ስለሆነች፣ ሁለተኛ አዲስ አበባ በስብሰባ ታሪክም ጭምር የአፍሪካ ሕብረት መቀመጫ ነች፣ ትልቅ አቅም አላት። ሶስተኛ፣ ኢትዮጵያ እንደ ሀገር ያለችበት የጂኦግራፊካል ፕሮክሲሚቲ የአውሮፓ ሀገር በሚድልስት አካባቢ ያሉ፣ በእስራኤል በአረብ ሀገር ያሉ ስብሰባዎችን፣ የአየር ፀባዩም የሀገራችን ጥሩ ስለሆነ በርካታ ስብሰባዎች በማንኛውም ሲዝን አዲስ አበባ ላይ ኢትዮጵያ ላይ የማካሄድ ዕድል ስላላቸው እሱንም ወደዚህ ማምጣት እንፈልጋለን። በተመሳሳይ የማይስ ዘርፉ እንዲጀመር በሰፊው ሲጥር የቆየው የኢትዮጵያ ኢቨንትስ ና ኤግዚቢሽን አዘጋጆች ማህበር ምክትል ሊቀመንበር የሆኑት አቶ ነብዩ ለማም የኮንቬንሽኑ ቢሮ መመስረት የሚያመጣቸውን ተስፋዎች እንዲህ ያስረዳሉ። እንዲሰራ የምንፈልጋቸው በርካታ ጉዳዮች አሉ። ለምሳሌ መጀመሪያውን ብንወስድ ማይስ የሚለው ግስብ ያለው ግንዛቤ በጣም ደካም፣ በተለይም በአስፈጻሚ መስሪያ ቤቶች በህግ አውጪዎች በኩል ያለው ግንዛቤ በጣም ደካማ ነው። ለዛ ነው ብዙ ችግሮች የነበሩት እና ያልተፈቱት። እዚህ መንግስት እንደ መንግስት ይሄንን ቢሮ ማቋቋሙ አቋቋሙ ስትራቴጂ መስራቱ ለኢንዱስትሪ የራሱን ብራንድ አውጥቶ ማስተዋወቁ በተለያዩ ኢትዮጵያን ሪፕሬዘንት በሚደረጉበት መድረኮች ሌሎችን የመንግስት የስራ አስፈጻሚዎች ስለጉዳዩ ትኩረት እንዲሰጡ እድል ይሰጣል። ለምሳሌ አንዱ የጀመሩት ነገር ኮንቬንሽን ቢሮ ምንድን ነው? የእነዚህ የመንግስት አስፈጻሚ መስሪያ ቤቶች በተለያዩ ኢቬንቶች ላይ ውጭ ሀገር ሄደው ሲሳተፉ የሚቀጥለው ኢቬንት ወይም ከዛ በኋላ ያለው ኢቨንት ኢትዮጵያ እንዲመጣ እንዲሰሩም ጭምር ከዛም አልፈው ደግሞ ምን ችግሮች ለምሳሌ አሁን የቬኒ ችግር ብለናል። እዚህ ቬኒን ችግር እነሱም ሲሪየስ መሆኑን ወስደውታል። እዚህ በሁለት አቅጣጫዎች ተቀምጠዋል። አንደኛ የተጀመሩትን ማስፈጸም የሚለው፣ ሁለተኛ እንደውም በቱሪዝም ሴክተሩን የተቀመጡት ቢያንስ በሚቀጥሉት አስር ዓመታት አምስት ኮንቬንሽን ሴንተሮችን መግንባት የሚል ተወስዷል። በአዲስ አበባ ደረጃ ከመሬት ባንክ ጋር ተነጋግረው ሁለት ቦታዎች አደንቲፋይ ተደርገዋል፣ ተጨማሪ ኮንቬንሽን ሴንተሮች ሊሰሩ የሚችሉበት። ቬኒ ላይ ያለብንን ችግር መቅረፍ እንዳለብን በደንብ ገብቷቸዋል። እንደዚህ ያሉ በርካታ ጉዳዮች አሉ። ሊሰሩ የሚገባቸው በተለያዩ የመንግስት አስፈጻሚ መስሪያ ቤቶች ነው ላይ ቁጭ ብለን ከኛ ጋር ከማህበራችን ጋር ቅድሚያ የሚሰጣቸው ጉዳዮች ምንድን ናቸው የሚሉትን ተነጋግረን ለይተን ነው። ስለዚህ እስካሁን የሚጠብቀው የቢሮ ላውንች መደረግ ነበር። አሁን ላውንች ተደርጓል። አሁን ወደ ተግባራዊነት ላይ የሚጠባበት ሁኔታ በጋራ ሆነን የምንሰራበትን እድል ይፈጥርልናል ማለት ነው። የአዲስ አበባ የሆቴል ባለቤቶች የንግድ ማህበር በሚያዚያ ሁለት ሺ አስራ ሁለት ባወጣው ሪፖርት መሰረት ኮቪድ አስራ ዘጠኝ ወደ ኢትዮጵያ ከገባበት ጊዜ አንስቶ ሀገሪቱ በየወሩ ሰላሳ አምስት ሚሊዮን ዶላር በሆቴልና ተያያዥ ዘርፎች እያጣች መሆኑን አስታውቋል። በመርሃ ግብርና ኢቨንትስ እንዲሁም በአስጎብኚዎች ዘርፍም የሚሰሩ አካላትም ተመሳሳይ ኪሳራ እንዳጋጠማቸው እየገለጹ ነው። ከዚህ በተጨማሪም በአሁኑ ሰዓት በሀገሪቱ ያለው ትልቁ የአውደር ማዕከል ለኮቪድ-19 ህሙማን ማረፊያ አገልግሎት መዋሉን ጨምሮ በተለያዩ የሀገሪቱ ክፍሎች እየተነሱ ያሉ የጸጥታ ችግሮችም ቱሪስቶች ወደ ሀገሪቱ ፊታቸውን እንዳያዞሩ ገበያውን ይበልጡን እያቀዛቀዙት እንደሆኑ አቶ ነብዩ ያስረዳሉ። እኛ ሀገር ደግሞ ትንሽ የከፋው ብለን የምንወስደው አሁን ባለው ሁኔታ ላይ የቬኒዎቹ ሳሊ አንደኛው የሚሊኒየም አዳራሽ አሁንም ለኮቪድ ትሪትመንት ሴንተር እየተጠቀሙበት ነው ያሉት፣ መቼ እንደሚወጡም ግልጽ የተቀመጠ አቅጣጫ የለም። ስለዚህ ኢቬንቶቹንም ፕላን ለማድረግ የሚያስችል ሁኔታ ውስጥ አይደለም ያለ ነው። ኢሴን ብንወስድ ለኮንፈረንስ የምንጠቀማቸውን ፋሲሊቲዎች በካፓሲቲውን በአንድ አራተኛ ቀንሷል። በዚህ በሶሻል ዲስታንሲንግ ሜዠር ምክንያት እሱ ትልቅ ክፍተት ፈጥሮብናል አሁንም ድረስ ሌሎቹ በርካታ ያሉት ችግሮች እንዳለው ነው። ለምን ኢንዱስትሪው እየተንቀሳቀሰ ባለመሆኑ በርካታ ድርጅቶች ከገቢያው እየወጡ ያሉበት ሁኔታ አለ። ምንም ገቢ ሳያገኙ ወጪ ብቻ እያወጡ እየቆዩ ስለነበረ ያው እየቻለው አሁንም ድረስ አለ፣ ያልቻለው ደግሞ ሰራተኞቹን እየበተነ ቢሮ እየዘጋም ያለበት ሁኔታ አለ። አሁንም ድረስ ኢንዱስትሪውን በደንብ አፌክት አድርጎታል። በርካታ ስራ ይፈልጋል። ያው አንድ የወደቀን ነገር ማንሳት አዲስ ከመስራት የበለጠ ጉልበትም ሊፈልግ ይችላል። አብዛኛውን ጊዜ ከኮቪድ ጋር ተያይዞ ያለውን ነገር በተመለከተ ወጥቷል። የኮቪድ ፕሮቶኮል ሁሉም የሚሰሩ ኢቬንቶች ላይ እንዲተገበር ማድረግ ከተቻለ ሰዎችን ማምጣት የሚቻልበት ሁኔታ አለ። እሱ ላይ በርትተው ይሰራሉ ብለን እናስባለን። እኛም ማገዝ ያለብን የሚያገዝ ናቸው። ቶሎ አቅጣጫዎች ተቀምጠው ቬኒዎች ወደ ተለመደ ተግባራቸው እንዲገቡ የማስደረግ ፍላጎት ነው ያለው የጸጥታው ጉዳይ ፑ ሶስት ዓመታት ወደዚህ ግን ትንሽ እየተፈጠሩ ያሉ ነገሮች አሉ። እንግዲህ የጦርነቱ ጉዳይ የአገሪቱን ኢሜጅ ያበላሽቶታል በብዙ መልኩ እና ጦርነት አለ የሚለው ነገር አሁንም በየቀኑ በምዕራባውያን ሚዲያ የሚወጣው ከጦርነቱ ጋር ተያይዞ ያለው ከረሃብ ጋር ተያይዞ ያለው መረጃ ስለሆነ መጥፎ ጥላሸት አምጥቷል ብለን እናስባለን። ይህንን ለመመለስ ግን አንደኛው መንገድ የተለያዩ ሁነቶችን በሀገር ውስጥ ማካሄድ መቻል። አሁን ኔጌቲቭ ሚዲያ ኢምፕሊኬሽን እንዳለው እነዚህ የጦርነት እና የራብ ዘገባዎች፣ የኢቬንቶቹ መካሄድ ደግሞ የሚሰጡት መልካም ገጽታ ግንባታ አለ። ከዛ አንጻር ኢቬንቶቹ እንዲካሄድ ጥረት ማለት ለምን አዲስ አበባ ውስጥ እና በጣም በርካታ ሀገሪቱ ክፍሎችም ዞሮ ዞሮ ኢንተርናሽናል ኢቬንቶች ከታሰብ የሚሰራው ፋሲሊቲ ያለው አዲስ አበባ ስለሆነ የጸጥታ ችግር የሚባል በአብዛኛው የለውም ያለው አሁን ኢቬንቶቹን ኢንተርናሽናል ኢቬንቶቹ ማካሄድ ከተቻለ እንዲያውም የሀገሪቱን የጠፋውን ኢሜጅ ቶሎ ብሎ ለመመለስ አንድ እድል ነው ብለን ነው የምናምነው። በኮንቬንሽን ቢሮውም በዛ ደረጃ ተረድቶት ነው እየሰራበት ያለው። የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዝዳንት ወይዘሮ አንድነት ፈለቀም የማይስ ቱሪዝሙ መጀመር ለወደፊቱ ትልቅ ተስፋ የሚጣልበት ቢሆንም በሀገሪቱ ጸጥታ ዙሪያ የሚነገሩ ዜናዎች ግን ጎብኚዎችን እያራቁ በመሆናቸው ከኮቪድ-19 ጎን ለጎን ሊታሰብበት ይገባል ይላሉ። ማይስ ያው አንድ የቱሪዝም ሴክሽን ነው። እንግዲህ በጣም ብዙ በተሻለ የመክፈል አቅም ያላቸውን እንግዶች የሚስብ የቱሪዝም እንግዲህ አንድ ዘርፍ ነው። ተሻለ ገቢ እናገኛለን። የተሻለ ደግሞ በሆቴሎች አማካኝነት ብዙ የስራ እድል ይፈጠራል እና ተያያዥነት ያላቸው አገልግሎት ሰጪ ሬስቶራንቶች ሾፕ ያላቸው እና ተመሳሳይ አገልግሎት የሚሰጡ አገልግሎት ሰጪዎች በሙሉ ከዚህ ይጠቀማሉ። እስካሁን ድረስ ያው እንደዚህ ኦፊሻሊ በተደራጀ መልኩ ማይስን አስተዋውቆ ትልቅ ሌላውን ቱር እንደምናደርገው አስተዋውቆ ገበያ ፈልጎ የሚያመጣ ድርጅት ሳይኖር ያው ብዙ ስብሰባዎች ይካሄዳሉ፣ ስብሰባዎች ይካሄዳሉ። ስለዚህ ያለው ፖቴንሻል በተለይ ደግሞ የአዲስ አበባ ሆቴሎችን ምን ያህል ስብሰባዎች እንደሚያንቀሳቀስ ስለሚታወቅ ይሄ በደንብ ተይዞ እንደ አንድ ትልቅ ፕሮዳክት ይሸጥ በጣም ትልቅ ገበያ ያመጣል። በጣም ብዙ ነገሮችን ብዙ ቅንጅትን በጣም ብዙ ስራን የሚጠይቅ ሴክሽን ነው። በተለይ ደግሞ ከሰላም ጋር ተያይዘው ከሴኪሪቲ ጋር ተያይዘው እንደዚሁም መሰረታዊ የሚባለ ለትራቭል የሚያስፈልጉ እንደ ቴክኖሎጂ አይነት መሰረተ ልማቶችን ማስተካከል በጣም ግድ ይላል። እንደ አጋጣሚ ሆኖ ነገሮች በጣም በተባባሱበት ወቅት የኮቪዱ ችግር ስለነበረ ኮቪድ ሸፍኖታል። ይሄ ሆኖ ነው እንጂ መደበኛ እንደ ባለፉት አመታት የሚሰራበት አመት ቢሆን በጣም አስቸጋሪ ነው። የቱሪዝም ኢትዮጵያ ዋና ዳይሬክተር አቶ ስለሺ ግርማ በኢትዮጵያ የሚነሱ ግጭቶች እስካሁን ባለው ተሞክሮ ለጎብኚዎች ስጋት የሆኑበት ጊዜ እንደሌለ በመጥቀስ ከዚህ ጋር በተያያዘ የማይስ ኮንቬንሽኑ ቢሮ ከፍተኛ የሆነ የማስተዋወቅና የማበረታታት ስራዎችን እንደሚሰራና በመጪው አስር አመት ውስጥም ሀያ በመቶ የሚሆኑ ጎብኚዎች በዚህ ዘርፍ አማካኝነት የሚመጡ እንደሚሆኑ ጨምረው አስታውቀዋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እና እንዲሁም በናይል ሳት በየቀኑ ከሚ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራሙ አቀናባሪ ንጉሥ ታምሬ ጋር በዚሁ ይሰናበታለሁ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ሰልሞን አባተና ጽዮን ግርማ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በእኔ በኩል ሰላም፣ ደህና እደሩ።